የቱርክ መንግሥት በሶሪያ ያሉት ኩርዳውያን እንዳይጠናከሩና በሀገሩ ያሉትም ጭምር ሰፊ ራስ ገዝ አስተዳደር ለማቋቋም እያስቀመጡትን አላማቸውን ለማዳከም ይፈልጋል። ባለፈው የሳምንት መጨረሻ በሰሜን ሶሪያ በቱርክ ጦርና በኩርዳውያን ቡድኖች መካከል ከባድ ውጊያ እየተካሄደ ሲሆን፣ ቱርክ በአየር ኃይሏ በአካባቢው ጥቃቷን አጠናክራለች። የቱርክ ፕሬዚዳንት ጠይብ ረቼብ ኤርዶሃንም ይህንኑ የሀገራቸውን ትግል ለማጠናከር ዝግጁ መሆናቸውን ነው የገለጹት። ሱሪያና ኢራቅ ውስጥ በሚንቀሳቀሰው አይሲስ አንጻር የሚደረግ ማንኛውንም ትግል እንደግፋለን። ተገንጣዮቹን የኩርዳውያኑን ቡድን አሸባሪዎችን መታገልን በተመለከተ እንዲሁ ቆርጠን ተነስተናል። እስከሚደመሰሱ ድረስ ትግላችንን እንቀጥላለን። የቱርክ ጦር በጀመረው በዚሁ ጥቃቱ ብዙ ሲቪሎች መገደላቸውን የመብት ተሟጋቾች አስታውቀዋል። ይሁንና የቱርክ ጦር የሲቪሎችን ሕይወት ለመከላከል ከፍተኛ ጥንቃቄ እንዳደረገ በማመልከት በጥቃቱ ኩርዳውያን ተዋጊዎች እንዲሁም አንድ የቱርክ ወታደር ብቻ መገደሉን ነው የገለጸው። የቱርክ መንግስት እንዳመለከተው የሀገሩ ጦር የከፈተው የጥቃት ዘመቻ በእስላማዊ መንግስት አንጻር የሚዋጋው እና በዩኤስ አሜሪካ የሚረዳው ዋይፒጄ በሚል መጠሪያ የሚታወቀው የኩርዳውያኑ ሚሊሻ ቡድን ባቋቋመው የሶሪያ ዴሞክራሲያዊ ኃይላት ጥምረት ላይ ጭምር እያነጣጠረ ነው። ዩኤስ አሜሪካ በሌላ በኩል በቱርክ አንጻር የሚዋጉ ቡድኖችን ጭምር መደገፍ ይዛለች። በሰሜን ሶሪያ በተካሄደው ውጊያ በህግ የተከለከለው የኩርዳውያኑ ሰራተኞች ፓርቲ በምህጻሩ ፒኬኬም የጃባ ኬርን አየር ማረፊያ በሮኬት ደብድቦ አስር ሰዎች ገድሏል። ይህ ሁሉ አንዱ ሌላውን የሚዋጋበት የሶሪያ ጦርነት ምን ያህል የተወሳሰበ መሆኑን ለታዛቢዎች በግልጽ ያሳየ አንድ ምሳሌ ነው። በሌላ በኩል ደግሞ የሶሪያ መንግስት ከመዲናይቱ ደማስቆ በስተደቡብ የምትገኘዋን የዳርያን ከተማ መልሶ ተቆጣጥሯል። የከተማይቱ ምክር ቤት ቃል አቀባይ ፋዲ መሐመድ እንዳሉት የሶሪያ መንግስት ጦር ከተማይቱን ለብዙ ጊዜ ከቧት በመቆየቱ ከውጭ ዓለም ጋር ግንኙነት ያልነበራቸውና የምግብና የመድኃኒት አቅርቦት ችግር ያጋጠማቸው የከተማይቱ ነዋሪዎች በወቅቱ እፎይታ ተሰምቷቸዋል። ካለፉት አራት ዓመታት ወዲህ ተከበን ነበር የቆየ ነው። ወደ መጨረሻው ላይ በከተማይቱ የነበረው የመስክ ሆስፒታል በናፓልም ቦምብ በመ ደብደቡ አስፈላጊው የመድኃኒት አቅርቦት እንኳ አልነበረም። ለብዙ ጊዜ ተከበን ስለቆየን ሳይራቡ መደበኛ ኑሮ የኖሩ ሰዎች ምን እንደሚመስሉ እንኳ ከሞላ ጎደል ረስተናል። የሶሪያ ጦር እና አማጽያኑ ለብዙ ቀናት ከተደራደሩ በኋላ ባለፈው የሳምንት መጨረሻ በደረሱት ስምምነት መሰረት የዳሪያን ነዋሪዎች በአውቶቡሶች ከከተማይቱ በማስወጣት ወደ አንድ መጠለያ ጣቢያ ወስደዋል። ከተማይቱን ላለፉት አራት ዓመታት ይዘው የቆዩት አማጽያንም ከነ መሳሪያቸው ከተማይቱን በነጻ እንዲለቁ ተደርጓል። ይህን ተከትሎ የሶሪያ ጦር በአንድ የጦር አየር ማረፊያ አቅራቢያ የምትገኘዋን ስልታዊቷን ከተማ ሙሉ በሙሉ ተቆጣጥሯል። በዳሪያ ከተማ ሁኔታዎች ይህን በመሰሉበት በአሁኑ ጊዜ በሌሎች የሶሪያ ከተሞች ውጊያውና የሲቪሉ ሕዝብ ስቃይና ሞት ተጠናክሮ ቀጥሏል።